ኃይሎቻቸውን ከአፋር ክልል ሙሉ በሙሉ ማስወጣታቸውን ትግራይን እያስተዳደሩ ያሉት ባለስልጣናት አስታውቀዋል። የክልሉ የውጭ ግንኙነት ጽህፈት ቤት ከፍተኛ ባለስልጣን እንደሆኑ የተነገረውን ፕሮፌሰር ክንደያ ገብረ ህይወትን ያነጋገረው ሙሉ ሙልጌታ ጽብሀ ከመቀሌ ተከታዩ ልኳል። ካለፈው ጥር ወር ጀምሮ የትግራይ ኃይሎች ተቆጣጥረውት ከነበረ የአፋር ክልል ወረዳዎች ለቀው መውጣታቸውን ነው የትግራይ ክልል የውጭ ግንኙነት ጽህፈት ቤት ከፍተኛ አመራር ፕሮፌሰር ክንዳያ ገብረ ህይወት የገለጹት። አሁን በቅርቡ የትግራይ ሰራዊት ከአፋር ወጥቷል። ያው እንግዲህ ሰራዊት ሲወጣ በአንድ ቀን አድለ የሚወጣው ከሳምንታት በፊት ጀምሮ የመውጣት ቅድም ስለነበረ ቀስ በቀስ ከሁሉም የአፋር ቦታዎች ወጥቷ ሰራ ቤታችን በመቀለ ከተማ አቅራቢያ ትንኮሳ ይፈጸም ስለነበረ ነው ቦታዎቹን ይዘነው የነበር ነው ብለዋል። ከፍተኛ አመራሩም ስለዚህ ከመጀመሪያውም ወደ አፋርም ወደ አማራም ወደ ሌሎች ቦታዎች እንደሄድበት ምክንያት ግልጽ ነው። ትግራይ በፀጥታ ችግር ላይ የሚያስገባ ሁኔታ ካለ እንሄዳለን ብለናል። ስለዚህ በዛ መልክ ነው ወደ አፋር የሄድንበት ምክንያት። የኤርትራ ሰራዊት የሚደገፉ የአወለ አርባ ሚሊሻዎች እዚህ ቀይ ባህር ታጣቂ የሚባሉ አፋሮች እየመጡ ሲተኩስ ነበረ ወደ መቀሌ። ስለዚህ እነሱን የመጥረግ ሁኔታ አሳክተናል። ካሳካን በኋላ አፋር ላይ የምንቆይበት ምንም ምክንያት የለም። አሁንም ከወጣን በኋላ ተመልሶ ችግር እንፈጥራለን የሚል አካላት ካሉ የትግራይ ሰራዊት እንደገና ተመጣጣኝ ይመስላል። ሰብአዊ ድጋፍ ወደ ክልሉ በተሟላ መንገድ እንዲገባ ከአጎራባች ክልል የህወሀት ታጣቂዎች ይውጡ ሲል የኢትዮጵያ መንግስት ሲገልጽ ነበር። እንዲሁም የአሜሪካ መንግስት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመግለጫቸው የትግራይ ኃይሎች ከኤረብቲ መውጣታቸው በበጎ እንደሚያዩት፣ እንዲሁም ተጨማሪ ከቀሩት የአፋር አካባቢዎች እንዲወጡ ጠይቀው ነበር። በጥያቄው መሰረት ነው የወጣችሁት ወይ ተብለው የተጠየቁት ፕሮፌሰር ክንደያም ሰብአዊ እርዳታና ፖለቲካ ጉዳዮች መለያየት አለባቸው። ለዛም ነው እኮ እኛ ዲሰምበር 19 ነው ለሰላም ጥሪ ያቀረ ከአራት ወር በፊት ማለት ስለዚህ፣ ከዛ በኋላም የተለያዩ ቦታዎች ከአማራ ከሌሎች ቦታዎችም ስንለቅ ነበር። ከአሜሪካኖች ምክረ ሀሳብ ነው ማለት አንዳንዴ፣ ያው እነዛ እንደዚህ እያሉ እያስቸገሩ ስለሆነ እናንተም ለህዝባችሁ ስትሉ አንዳንድ ቦታዎች ብትለቁ ተብሎ መጀመሪያ ከኤርፕቲም እኮ ለቀናል። የማስተላለፊያ መንገድም ስላለ የኛ ሀሳብም እኮ ያውቃሉ ለመጀመሪያም በአንድ ወር ውስጥ ስታገር እያደረግን ሰራዊታችን እንደሚወጣ ይታወቃል። የውጭ መንግስታትም ያውቃሉ እና ያን አጽንኦት ለመስጠት ካልሆነ በስተቀር የትግራይ ሰራዊት በራሱ እቅድ የሚንቀሳቀስ ነው። በቅርብ ቀናት ስለገቡ የሰብአዊ እርዳታ የጫኑት ተሽከርካሪዎችም ተከታዩ ብለዋል። በቅርብ ወደ ሰባ አራት መኪኖች አይ መንገድ ላይ ወደ ሶስት ካሚዮን ተበላሽተው ነበር። ምናልባት ተጠግነውም እነሱም ገብተው ሊሆን ይችላሉ። እንግዲህ ይሄ የምናወራ ያለ ነው ከአራት ወር በላይ በቅርቡ ሰባ አራት ከዛ በፊት ወደ 86 አካባቢ በጣም ጥቂት የገቡ መኪኖች ናቸው። ይሄ ካለው ችግር አንጻር ይሄ ነው የሚባል ቁጥር አይደለም። የእኛ አሁን እንግዲህ ሲሉ የተነበሩት መንገዶች ክፍት ናቸው። አሁን ዋናው ትኩረት የዓለምም ትኩረት መሆን ያለበት ቁጥር ላይ አይደለም መሆን ያለበት የሚያስፈልገው እርዳታ ለሚያስፈልጋቸው ወገኖቻችን ሳይቆራረጥ እርዳታ ይደርሳል አይደርስም ነው። ስለዚህ ዋናው ነገር መሆን ያለበት 20 30 40 ወይ መቶ እየቆጠም ሳይሆን ይታወቃል። ምን ያህል የሚያስፈልግ ራሳቸው የዩኤን ያስቀመጡት ሐምሌ አካባቢ የተገመተ ማለት መቶ በቀን ሲባል ስለዚህ፣ ባክሎግ ደግሞ መዓት ባክሎግ አለ። መሀል ላይ ባለመምጣቱ ደግሞ ችግሮች የተባባሰበት ሁኔታ አለ። ስለዚህ ይህን ግምት ያስገባ ያልተቆራረጠ እርዳታ ሊገባ ነው እኛ ኤክስፔክት የምናደርገው እንጂ የቁጥሩም እዚህ ገባ የሚባል አይደለም። ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም። ይህ በእንዲህ እንዳለ የህወሀት ታጣቂዎች አፋር ውስጥ ይዘዋቸው ከቆዩ አካባቢዎች ሙሉ በሙሉ አልወጡም ሲሉ የመንግስት ኮሚኒኬሽን ጽሕፈት ቤት ኃላፊው ዶክተር ለገሰ ቱሉና የአፋር ባለስልጣናት ገልጸዋል። የሮይተርስን ዘገባና ከመንግስቱ ቃል አቀባይ ጋር የተደረገውን ቃለ ምልልስ አቀናጅቶ መስፍን አራጌ ተከታዩን ከደሴ ልኳል። የህወሀት ቃል አቀባይ ጌታቸው ረዳን ዋቢ ያደረገው ሮይተርስ ሀይሎቹ ተቆጣጠሯቸው ከነበሩት የአፋር አካባቢዎች ሙሉ በሙሉ መልቀቃቸውን ዘግበዋል። መልቀቃችን በመጨረሻም በረሃብ እየተጠቃች ወዳለችው ትግራይና እርዳታ ለሚሹ ነዋሪዎቿ የምግብ ተራድኦ በአስቸኳይ እንዲደርስ ያስችላል ማለታቸውን ጠቅሷል። ሮይተርስ ለአሜሪካ ድምፅ አስተያየታቸውን የሰጡት የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ግን የህወሀት ሀይሎች ተቆጣጠሯቸው ከነበሩት የአፋር አካባቢዎች ሙሉ በሙሉ ወጥተዋል የሚለውን መግለጫ አይቀበሉትም። እነሱ ያወጡትን መግለጫ ላየውም ግን እንደዛ ብሎ ከሆነ ውሸት ነው። ሙሉ በሙሉ የወጡት ከአንድ ወረዳ ረብቲ ከሚባል ቦታ ነው የወጡት። ከዛ ውጭ ግን በሌሎች ወረዳዎች አሁንም ለኮሪደሩ የጸጥታ ስጋት በሆኑ አካባቢዎች ሰቁሮ ይገኛሉ። ስለዚህ ወጥተናል የሚለው ነገር የቦታ መቀየር ካልሆነ በቀር ከአፋር ክልል ሙሉ በሙሉ ጠቅልሎ አልወጡም። በተለይ ወደ ትግራይ ክልል እርዳታ እንዳይደርስ ሆን ተብሎ ተጽዕኖ ተደርጎብናል የሚል ወቀሳና ክስ ያቀርባሉ። ከአፋር ማህበረሰብና አስተዳደር የቀረበው ሀሳብ ትክክል ነው። ምክንያቱም በአካባቢው ላይ የኢትዮጵያ መከላከያ ሰራዊት የለም። ያለው የአፋር ሚሊሻ ነው። ይሄ ደግሞ በዋነኛነት በአካባቢው የሚኖር ሰው ነው። በራሱ ግዛት፣ በራሱ ክልል የሚኖር የጸጥታ አካል ነው። ያም መንገድ እየዘጉ ያሉት በዋነኛነት የአሸባሪ ቡድን ነው እና ይሄ ሀይል በዋነኛነት እና አባላል ከዛም አለፍ ባሉት ከዚህ ወደዛም ወደዚኛውም ቀረብ ባሉት ወረዳዎች ላይ እስካሁን ድረስ አሉ እና ሆን ተብሎ ነው ያደረግብን የሚለው መንገዱ እንነሱ ዘግቶ እንዴት ነው ብሎ መንገንትን የሚደረገው። ሮይተርስ አስተያየታቸውን ሰጡኝ ያላቸው የአፋር ክልል ፖሊስ ኮሚሽነር አህመድ ሀሪፍም የህወሀት ኃይሎች ከአብዓላ ከተማ ቢወጡም አሁንም ሶስት አካባቢዎችን ተቆጣጥረው እንደሚገኙ መናገራቸውን ይፋ አድርጓል። ኮሚሽነሩ አብዓላን ከመቀሌ የሚያገናኘው ዋናው አውራ ጎዳና ጭምር አሁንም በህወሀት ታጣቂዎች ቁጥጥር ስር እንደሚገኝ መግለጻቸውን አክሎ አብራርቷል። በሌላ በኩል ኃይሎቹ ሙሉ በሙሉ ሙሉ ከያዟቸው የአፋር አካባቢዎች መልቀቅ ካልቻሉ ይላሉ ሚኒስትር ዶክተር ለገሰ በተፈለገው መጠን እርዳታውን ወደ ትግራይ ለማድረስ እንቅፋት ይፈጥራል። በኢትዮጵያ መንግስት በኩል ምንም አይነት የተገደበ እርዳታ አቅርቦት እንዳይኖር ከየትኛውም አይነት ግጭት ነጻ ሆናለሁ ወይም ደግሞ ግጭቶቹን አቆማለሁ ብሎ የኢትዮጵያ መንግስት አሳውቋል። እርዳታ ሰጪ ተቋማት ማቅረብ የሚችሉትን የትኛውንም ያህል በአየርም በየብስም እንዲያቀርቡ ወስኗል። መወሰን ብቻ ሳይሆን ለዚህ ምቹ ሁኔታዎችን እየፈጠረ ነው። ከአፋር ማህበረሰብ ጋር በመዋያት ከክልሉም ጋር በመነጋገር መንገዱ ለእርዳታ እንዲከፈት ተደርጓል። ነገር ግን የተፈናቀሉ ወገኖች አሉ። ከአፋር ወረዳዎች እነሱ አሁን የትግራይ ታጣቂ በቁጥጥር ስር ያደረጋቸው አካባቢዎች በሙሉ በሁለት መቶ ሺዎች የሚቆጠሩ ክልሉና የአገሪቱ ዜጎች ተፈናቅሏል። እነዚያ ዜጎች ደግሞ ወደ አካባቢያቸው መመለስ ይፈልጋሉ። ሁለተኛ እነሱ የያዟቸው ኪስ ቦታዎች አሉ። እነዚህ ኪስ ቦታዎች የሚኖሩ የአፋር ማህበረሰብ ዜጎች ችን እርዳታ እያገኙ አይደለም። በዚህ ግጭት ይፈጠራሉ ማለት ነው። ከትግራይ ታጣቂ ያህል እና ከአፋር ሚሻ ጋር ግጭቶች ይፈጠራሉ እና እርዳታው በተፈላጊ ሁኔታ እንዳይሄድ ይሄ እንቅፋት ሆኗል። ስለዚህ መሆን ያለበት ሙሉ በሙሉ ለቀናል ካሉ መንገዱ የሚሄድበት የአባላን የኮነባን ሌሎችም እነሱ የያዟቸው አካባቢዎች ሙሉ በሙሉ ነፃ ነው መሆን ያለበት በአንጻሩ የትግራይ ኃይሎች በቂ የእርዳታ ምግብ በምክንያታዊ የጊዜ ሰሌዳ እስከቀረበ ድረስ የጦርነት ማቆሙን ምነት እንደሚያከብሩ መናገራቸውን ሮይተርስ አስነብቧል። የዜና ጣቢያው አያይዞም የመንግስታቱ ማህበር በየቀኑ እርዳታ የጫኑ 100 ተሽከርካሪዎችን ወደ ትግራይ ማስገባት ቢኖርበትም የዛሬ ወር ገደማ ተደረሰ ካለው የተኩስ አቁም ስምምነት ወዲህ 144 ተሽከርካሪዎች ናቸው የገቡት። ይህ እንዲሆን ምክንያት ሆኗል ያለውን ቢሮክራሲና የደህንነት ስጋት የተባበሩት መንግስታት መውቀሱን አስታውሷል። ዘገባው ለችግሩ መንስኤ ናቸው ያሏቸውን የህወሀት ኃይሎች ተጠያቂ የሚያደርጉት ሚኒስትር ዶክተር ለገሰ ግን ሀይሎቹ የዓለም አቀፉን ማህበረሰብ ትኩረት በተዛባ መረጃ ለመሳብ ሆን ብለው እያቀነባበሩት ነው በማለት ይከሳሉ። ለጦርነት እየተዘጋጁ እንዴት ነው እንደዚህ ለሰላም ህብረተሰቡ የምግብ እርዳታ ይድረስ ብለናል ብሎ ሪፖርትን ሊያደርጉ የሚችሉት? የኢትዮጵያ መንግስት ይሄ አያዋጣም፣ ለህዝቡ የሚያዋጣው ሰላም ነው። ህዝቡ ተረጋግቶ ሰላም አግኝቶ መኖር አለበት። መጪው ጊዜውም ክረምት ነው። ህዝቡ ማረስ አለበት። እርዳታ ብቻ ለምኖ መኖር አይችልም። ረጂዎችም ሁሉ ጊዜ ሊረዱ አይችሉም። ስለዚህ ህዝቡ ሰላም አግኝቶ ማረስ አለበት፣ መዝራት መቻል አለበት። ለዚህ ደግሞ የግጭት ቀጠናዎች ነፃ መሆን አለባቸው። እንደ ሚኒስትሩ ገለጻ እርዳታውን የሚያሰራጩትም ሆነ ሌሎች ዓለም አቀፍ ማህበረሰብ በአካባቢው ያለውን እውነታ እንዲገነዘቡ ለማድረግ ጥረት እየተደረገ ነው። ለምሳሌ ወደ ሰባ አራት የእርዳታ መኪናዎች ጭኖ ሲሄዱ የዓለም አቀፉ ማህበረሰብ ስቲል እነዚህ ቦታዎች የተለቀቁ ስላልሆነ ጫና መደረግ አለበት፣ እርዳታ ጭኖ የገቡ መኪኖች ተመልሶ መምጣት አለባቸው እያልን እያሳወቅን ነው። ስለዚህ የዓለም አቀፉ ማህበረሰብም በዚህ ብዥታ የለውም። አሜሪካ ድምጽ ተለቀዋል ስለተባሉት የአፋር አካባቢዎች ለማረጋገጥ ያደረገው ጥረት ለጊዜው በስልክ መስመር አለመስራት ምክንያት ባይሳካለትም በዋናው ከተማ ሰመራ አካባቢ ኗሪነን ያሉ አስተያየት ሰጪዎች ግን አሁንም የህወሀት ኃይሎች ተቆጣጠሯቸዋል በተባሉ የአፋር አካባቢዎች በተለይም ክልሉን ከትግራይ በሚያዋስኑ ድንበሮችና ዋና መንገዶች ዙሪያ የተኩስ ልውውጥ እንደሚሰማ ጠቁመዋል። ለአስራስድስት ወራት ገደማ ዘልቋል በተባለው ጦርነት በበርካታ ሺዎች የሚቆጠሩ ሰዎች ለሞት ለሞትና ለአካል ጉዳት መዳረጋቸውን፣ ለፆታዊ ጥቃትና ሰብአዊ ጥሰት መጋለጣቸውን፣ ሚሊዮኖች ከቤት ንብረታቸው መፈናቀላቸውን፣ ተቋማት መውደማቸውንና መዘረፋቸውን፣ ከተሞች መሰረተ ልማቶቻቸው ከጥቅም ውጭ መሆናቸውን በተለያዩ ጊዜያት የተደረጉ ጥናቶች ማመልከታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።